በድሬዳዋና በአጎራባች ደጋማ አካባቢዎች በጣለው ከባድ ዝናብ በትናንትና ዕለት በተከሰተ ጎርፍ ሦስት ሰዎች ተገለዋል። ቁልቢና ደንገጎን ከመሳሰሉ ከፍተኛ አካባቢዎች እየተንደረደረ ከተማዋን ሰንጥቆ የሚያልፈው ጎርፍ የመልካ ጀብዱን ድልድይ ሙሉ በሙሉ ከጥቅም ውጭ አድርጎታል። የድሬዳዋ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ፍቃዱ በየነ በተከታታይ በተከሰቱት የጎርፍ አደጋዎች የሞቱ ሰዎች ቁጥር ሰባት መድረሱን ተናግረዋል። በአካባቢው የሚጥለው ዝናብና የሚከሰተው የጎርፍ አደጋ በድልድዮችና የጎርፍ መከላከያ ግድቦች ላይ ጉዳት እያደረሰ መሆኑን የጠቆሙት አቶ ፍቃዱ በየነ አሸዋማ በሆኑ አካባቢዎች የሚኖሩ ዜጎች ጥንቃቄ ሊያደርጉ እንደሚገባ አሳስበዋል። ሶስት ሰዎች በመጀመሪያው አካባቢ እንደሞቱ፣ ትናንትናም ደግሞ እንደዚህ ሶስት ሰዎች በጎርፍ ምክንያት ሕይወታቸው እንዳለፈ እየገለጽን ያለ ነው። ከዚህ በፊትም የነበረው በተለይ ወደ መልካ መስመር እንግስልመንድ የሄደው የጎርፍ ድልድይም እንደዚህ ሰላብሳ አድርጎ ነበረ። ትላንትና ደግሞ የበለጠ የዘነበውም ዝናብም ድሮ ድልዩ ተሰንጥቆ የቆመ ስለነበረ ነበር እሱም የወደቀበት ሁኔታ ነው ያለው። በገጠር አካባቢም እንደዚሁ ዝናቦች እየዘነቡ ነው ያሉት። ቤት የማፍረስ እንስሳትን የመውሰድ የቆሙ መኪናዎችም አቅለ እንዳሲዞ የወሰድበት ሁኔታ ነው ያለው። ቤት ምሶሶዎች እንደዚህ ይፈርሳሉ። የኤሌክትሪክ ምሶሶ የወደቀበትና በዚህም ደግሞ አንድ ሰው ተይዞ የሞተበት ሁኔታ ነው ያለው። ይሄ በተለይ ሪቲዮን ወሎች ወደ ከተማ የሚገቡ ድልዮች ላይም በተለይ ግድቦች ላይም በዚህ በጎርፍ ምክንያት ጉዳት እየደረሰበት ነው ያለው። በተቻለ መጠን በዚ አካባቢ የሚኖሩ ሰዎች ማሸ ላይ ያሉትን ሰዎች ወደዛ ቦታ የማራቅና ዝናቡ ድሬዳዋ ላይ ብቻ ሳይሆን ከአጎራባቸው የሚዘንብ ዝናብ ከመሆነው ጋር በተያያዘ ጥንቃቄ እንዲያደርጉ ነው እያም በተለያዩ አጋጣሚ መረጃ እየሰጠን ያለ ነው። በድሬዳዋም ይሁን በደጋማው የሀረርጌ አካባቢዎች የሚጥለው ዝናብ ቀጣይነት እንደሚኖረው የተናገሩት አቶ ፍቃዱ ከአሁን በኋላም ጥንቃቄ ካልተደረገ የከፍ አደጋ ሊከሰት እንደሚችል ስጋት አላቸው። በጎርፍ ጉዳት የደረሰባቸውን መከላከያዎች ለመጠገን ቢታሰብም እየጣለ ያለው ዝናብ ፋታ እስኪሰጥ እየተጠበቀ ነው። ስና ስምንት ወሴት የነበረው ጎርፍ ሲመጣ ስለ በድሬዳዋ ዙሪያ ያለች ጋራ ስለሆነ ከጋራ ላይ የምትወደው እያንዳንድ ጠብታ ዝናብ ረታተ እንደደራ ከተማ ነበር የምትገባው የተፈጥሮ አጥበቃ ስራ መሰራቱ ከጋራ ላይ ተንደብ በሚሄዱት ንዋዎችን እንዲሰርጉ የማድረግ ስራዎች በጣም እሱ ናቸው። እንደውም ለድሬዳዋ ህይወት አሁን እየታደገ ያለው ሌላ ከዛ ጋር ተያይዞ ይሄ ሪቴኖሉ ነው፣ አቅም በላይ የሆነ ነው ያለው። አሸዋ ነው ከስር ያለው ገባ የፈለገው ነው ወደ ወደታች ብትሄድም አሸዋው እየተሸረሸረ ስለሆነ፣ አሁን ግን በተወሰኑ ቦታዎች ላይ ደግሞ እነሱም የመፍረስ አጋጣሚ እየደረሰ ነው ያለው። ድልድዮቹም ከስር የመሸረሸሩ ምታይ ያጋጠመ ነው ያለው። ይህን አሁን የዝናውን ፋታ እየጠበቅ ነው። ከዚህ ቀደም በተከሰተ ተመሳሳይ የጎርፍ አደጋ ጉዳት የደረሰበትና ትናንት ሙሉ በሙሉ ከጥቅም ውጭ የሆነው የመልካ ጀብዱ ድልድይ ድሬዳዋን ከመልካ ጀብዱና ወጣ ብሎ ከሚገኘው የኢንዱስትሪ መንደር የሚያገናኝ ነበር በድልድዩ ላይ የደረሰው ጉዳት በድሬዳዋ በኩል የሚያልፈውን የኢትዮ ጅቡቲ የአውራ ጎዳናም እንዲቋረጥ አድርጓል። የድሬዳዋ ከተማ አስተዳደር ድልድዩን መልሶ ለመገንባት ማቀዱን አቶ ፍቃዱ በየነ ተናግረዋል። በተለይ ወደ ኢንዱስትሪ የሚሄድበት ዋናው ድልድይ እሱ ነው። የመልካም ህብረተሰብ አለ እዛ ጋ የድሬዳዋ ራሱ በግናዎች የሚወስን ነው ትልቅ እዛ ጋ እንቅስቃሴ ያለ ከመሆን አኳ ያ ድልድዩ በአስቸኳይ በሶስት ወር እንዲሰራ ነው እንደአቋም እንደ አስተዳደር ያወስን ነው። ምክንያቱም ይሄ ከድሬዳዋ ወደ ጅቡቲ የሚሰሩ የአውራ ጎዳናዎች አሉ። የቻይና መንግስት አለ የተቋራጮች ደነሱ ናቸው ዛሬ አሁን ዲዛይን ኢቫሉሽን ላይ እና ያለ ነው። በሶስት ወር ውስጥ ቶሎ በአጭር ጊዜ ውስጥ ወደ ነበረበት ሁኔታ ተመልሶ ያ መንገድ የንግድ እንቅስቃሴ ነው ሊያውቅም ብ የሚችልባት ስ እንደ ፌዴራል ያላጠቀ ዘጋ ስላለ ያን ነው እየሮጥን ያለ ነው። ክብር ከንቲባ ባሉበት፣ ቻይናዎች ባሉበት እየተገመገመ ነው ያለው ዲዛይኑ በሶስት ወር ውስጥ ሁለት ሰግኖ መጠገና አለን በአዲስ መልክ እንዲሰራ ነው እኛ ማቅጣጫ የተቀመጠው። የድሬዳዋ ከተማ ከአስር ዓመታት በፊት በደረሰባት የጎርፍ አደጋ በርካታ ሰዎች ሕይወታቸውን አጥተዋል። ከአስከፊ ድርቅ በኋላ በተለያዩ የኢትዮጵያ አካባቢዎች ከፍተኛ መጠን ያለው ዝናብ እየጣለ ነው። የኢትዮጵያ ሚቴዮሮሎጂ ድርጅት ድረገጽ እንደሚጠቁመው ምዕራብና ምስራቅ ሀረርጌና ድሬዳዋ ባለፈው ወር መደበኛና ከመደበኛ በላይ ዝናብ ጥሏል።